የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችንን ጀመርን። በአምቦ ከተማ በተካሄደው የኦሮሚያና አማራ ክልሎች የህዝብ ለህዝብ ውይይት ላይ ምን ምን ሐሳቦች ተነሱ ብለን ጠይቀናል። የአማራና የኦሮሞ ሕዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል፣ ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። በዝግጅቱ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተናገሩት የተቀነጨበን የሰማችሁት። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንም ያሉት አለ ለኦሮሞና ለአማራ ሕዝቦች ችግሮች ብቻ ሳይሆን የኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመብራት ፂዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ስስ ቦንደሪስ ወደ ቀዳሚው ዘገባችን እናልፋለን። ዘጋቢያችን ና ኮር መልካ እንዳደረሰን ዘገባ መሰረት ትላንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና፣ ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉም ብሔር ብሔረሰቦችን ያሳተፈ ነው ብለዋል። አያይዘውም የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እምቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። ዘገባው ከአቶ ሽመልስ አብዲሳ ንግግር ይጀምራል። የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያ ላይ መናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊ ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራ። ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል። የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት በሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በብሎ አብቦ ኢፍትሃዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋና ስራችንን፣ ልማትን፣ ብልጽግናን የምናረጋግጥበት ሰላማችንን የምናረጋግጥበት ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት እናረጋግጥላችሁ ወዳለው በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመለስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። የብሶት ገፋፍቶን መለያየተን ሲሰብክ የነበረ ኃይል እንዲሰበር በማድረግ እብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል አካምጀርቱ ኡማኒ ኦሮሞፊ ኡመኒ አማራ ኦቦሎኒ ረኮንጅሩ ሉቲ ቶኮ ኦሮሜፋት እንጥነው ቤካ። የኦሮሞና የአማራ ህዝቦች ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዴሞክራሲያዊ ፓርቲ እና የአማራ ዴሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር ዓላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሜ ቃል ልገባላቸው እወዳለን ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራረፍ አቋም ማንም የለውም በውስጣችን አዲስ አበባ የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል፣ በነገራችን ላይ በሚዲያ የራሱ አየር ጊዜ ያለው፣ በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉ። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን። በማህበራዊ መገናኛ ብዙሀን የሚሰራጩ አፍራሽ መልእክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል። ኢ ዲሞክራሲያዊ የሆነ ስራ የሚፈርስበት ምሰሶ አለ። ለምሳሌ የአፄ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆሙ በብረት ስለነበረ ብረቱ ሲመታ እሱ ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ። አፍርሶታ ነግራቸው ይናይ አጠናክረ መቀጠል አርቲስት ሰርጸፍሬ ስብሐት ባለፈው አንድ አመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል። ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊት መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት። ከደሴ የመጡት አቶ መንግስቱ አመዴ፣ ሁለቱ ህዝቦች የደም ትስስር ያላቸውና ረዥም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ። ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይህም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ሀግ ማለትና የሕግ የበላይነትን አስከብሮ የሁለቱም ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት ሊያስጠብቅ የሚችል የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የሕግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ታግባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት። በጋራ ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ተስስር ላይ የሚያተኩሩ ጥናታዊ ጽሁፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸው እና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዶ አንዳርጋቸው ተበርክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ባለፈው ሳምንት መገባደጃ ላይ ባሪስ ዩኒቨርሲቲ በተግባር ልምምድ ላይ የሚገኙ የሕክምና ተማሪዎች ያነሱትን ተቃውሞ በተመለከተ አንድ ዘገባ ማስደመጣችን ይታወሳል። በፖሊስ ኃይል የተበተነውን ተቃውሞ ምክንያት ከተሳታፊዎች ካሰማም በኋላ በጉዳዩ ላይ የሚመለከታቸውን ተቋማት አነጋግረን ለመመለስ ቃል ገብተን ነበር ቀጣዩን ክፍል ዛሬ ይዘን መጥተናል። ሀብታሙ ስዩም ከጤና ጥበቃ ሚኒስቴር የሰው ሀብት አስተዳደር አቶ አሰግድ ሳሙኤል ጋር ቆይታ አድርጓል። ከዚያ በፊት ግን የአሪስ ዩኒቨርሲቲን ድባብ በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ ወደ ሆኑት አቶ ወንዱ ምትኩ ያጋረናል። እኛ የተለማማጅ ሐኪሞች ወይም ኢንተርኖች እስካሁን ወደ ስራ አልተመለስንም። እኛ ብቻ ሳይሆን ከአንደኛ ጀምሮ የህክምና ተማሪዎች ትምህርት ላይ አይደሉም እንደቆመ ነው እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክቲሽነሮችን ጨምሮ የጠቅላላ ሀኪሞች ማለት ነው። እነሱም ዛሬ ሰልፍ ወጥተው ነበረ፣ እኛንም በመደገፍ እነሱም የእነሱ ጥያቄ እኛም ጥያቄ ነው። እኛም ጥያቄ ያለን መልስ ይሰጠ እንደሚል ሬስ እነሱም ሰልፍ ወጥተው ነበረ አክቹዋሊ ዛሬ የሕክምና ትምህርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርሲ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስቴር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሐኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል። ሰዎች በማንኛው መንገድ ጥያቄያቸውን ማቅረብ ይችላሉ፣ የሚል በተለይ ህግና ሥርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እናሳለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክልም ካልሆነ እሱ እናመናል ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው እንግዲህ በቀጣይ ከአንድ ዓመት በኋላ ሀኪም የሚሆኑ ባለሙያዎች ናቸው። በዚህ ሀኪም ለመሆን ያነሷቸው ከላይበሪው እንደዚህ መሆን አለበት፣ የመማር ማስተማር ላይ እነዚህ እነዚህ መሟላት አለባቸው፣ ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት። የአርሲ ዩኒቨርሲቲ የህክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለህክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በህክምና ትምህርት ስርዓት ውስጥ ያሉ እጩው ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች፣ ከህግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን፣ አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ። ሰዎች ያው አጋጣሚ ሲያገኙ ሁሉንም ነገር ነው በአንድ የሚነሳውና ሁሉም ችግር በአንድ ጊዜ መፍትሄ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ አይጠቀሙ መፍት የሚችላቸው ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክት ለማድረግ የዩኒቨርስቲ ማኔጅመንት የዩኒቨርስቲ ፕሬዝደንት ባለበት ኮሚቴ ነው ያን ለማድረግ እንቅስቃሴዎች ጀምሯል። የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርሲ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ስራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ስራ አሁንም አልተመለሱም። አሁን እንደዚህ አይነት ስምምነት የለንም። ስለ እናንተ ወደ ስራ ስትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡ። እኛ ግን ጥያቄዎችን እስኪመለስ አሁን ምንም የምንመለስበት ምክንያት የለም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም የሚል መልስ ነው የሰጠናቸው እንጂ እኛ እስካሁን ወደ ስራም አልተመለስ ነው። በተመሳሳይ በጎንደርና በጂማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማኅበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ገዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትሕ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል። እንግዲህ ያው እንግዲህ የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደ ማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። የትም ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ መቶ ፐርሰንት ተሟቶ ስልጣን ያስፈቀድበት አግባብ አለ ብዬ መናገር ይከብድ። በተለይ ለኛ አቅም ግን ማክሲመም ማድረግ የሚችላቸው ነገሮች ምንድን ናቸው የሚባሉት ነገሮች ተለይተው ዛሬ ለመሳት እንዳልከው በአንዳንድ ተቋማት ለጥያቄዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክሪን ደረጃ አክተ ማድረግ እንችላለን የሚለው ኦልሬዲ ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አላቸው አሉ። እነዛንም ችግሮች ለይቶ በጋራ ከተቋማቱ ጋር ለመስራት እየተነጋገረ ነው። ጋቢና ቪኦኤን ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ወደ ቀጣዩ መሰናዶ ደግሞ እንሻገር። በብዙ የዓለም ማህበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማኅበራዊ ምጣኔ ሀብታዊና ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለው የዓለማችን እውነታ እንዲለወጥ በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያ በዚህ ጥረት ውስጥ ንቁ ተሳትፎ እያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚያከናውኑ ሥራ ግን ጉልህ እየሆነ እየመጣ ነው። ከእነዚህ ኢትዮጵያን መካከል የሙያ ኢትዮጵያዊነት፣ መስራችና ስራ አስፈጻሚ ወይዘሮ ሳራ አበራ አንዷ ናቸው። መለስካቸው አመሃ በቅርቡ በስራቸው ዙሪያ አነጋግሯቸዋል፣ እንደሚከተለው ይቀርባል። ወይዘሮ ሳራ አበራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለሰላሳ ዓመታት ያህል በባህላዊ የአልባሳትና ሸክላ ስራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የስራ ውጤታቸው ምርቶቻቸውን በሰፊው በውጭ ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ስራቸውን ከጀመሩ ግን ዐሥራ ሦስት ዓመታት እንዳለፉና ስራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ። መጀመሪያ ስራውን ስንጀምር አምስት ሰራተኞች ነበሩ። አሁን አራት መቶ ከውጪ ሁለት መቶ ደግሞ ቤታቸው ያሉ ስራ የምንሰጣቸው ስድስት መቶ አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጭ ምንዛሪ ስለምናመጣና በሰራተኛ አያያዛችን ይሄ የሚያዩት ኮምፓውንድ የመንግስት ኪራይ ቤቶች ላይ የወሰድነው ነበረ። አሁን መንግስት ይህንን ስለሰጠን ሁሉም ሲጠቃለሉ ወደ ስድስት መቶ ሰራተኞች አሉ። ይህንን አራት እጥፍ ለማድረግ ከፍተኛ ዝግጅት ላይ ነው። የዩኤስኤአይዲ ወይም አሜሪካ የዓለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳረገልዎት ሰምቻለሁ አሁን ስሜት ነው። እገዛው እስኪ እገዛው ምንድን ነው? እንደ ማንኛውም በአለም ለአፍሪካ ዞረው አለም አቀፍ ገበያ ላይ እንድንሄድ ትሬድ ሾ ፋሽን ሾ ሄደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው አፍሪካ ብዙዎች ነን። ነገር ግን እንደኛም የተከታተለ ያለ አይመስልም። እንከታተላለን የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ሰጥቶናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው። ከዚህ በፊት ትሬድ ሾ በመሳተፍ አማካሪ ያመጡልናል እኔ ወደ ውጭ ገበያ መላክ እፈልጋለሁ ምን ማድረግ አለብኝ? ለአሜሪካ ገበያ ውስጥ ለመግባት ብዬ እጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልን እና እዚህ ድረስ ተከታትለው እንዲያስረዱን ያደርጋለሁ። የሚያስረዱንን ደግሞ በተግባር እቀይረዋለሁ። በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነት ስ የት የት ነው የሚሸጡት? እንግዲህ ገበያውን፣ ሽያጩን ብዙ የምታግሰን ሊያ ከበደ ቶፕ ሞዴል አለች። እሷ ናት ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው ዓለም እሷ ናት። አሜሪካን ሀገር ሀይ ኤንድ የሚባሉ ገበያዎች፣ ለምሳሌ ውድ ውድ የሀብታሞች የሚገዙበት ሱቆች በሙሉ የእኛ ልብስ የሌለበት የለም። ሳክስ ፊፍዝ አቨኒው፣ ኖርድ ስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ለነዚህ ሁሉ እንሸጣለን። ምን ምንድን ነው የምትሸጡት? ከስራ ውጤቶች ወይ በጣም በጣም ለፋሽን የሚለበሱ ልብሶችን ነው። እኛ ሀገር ውስጥ አሁን የምንሸጠው የለንም፣ ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም ብዙ ልብሶች በተለይ በተለይ ወቅቱ ለሙቀት የሚሆን ልብስ፣ ለበጋ የሚሆን ለፎል የሚሆን ለስፕሪንግ እንደዚህ እንደዚህ እያለን በየሲዝኑ በየወቅቱ። ሴቶች ናቸው አብዛኞቹ፣ ሰራተኞች ብዛት ሴቶች ናቸው በብዛት በዚህ ይደሰታሉ። እርስ በጣም በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር እኔ በአጋጣሚ ከደህና ቤተሰብ ነው የምመጣው። ነገር ግን ከልጅነቴ ጀምሮ ማየው ብዙ ነገር አለ በሴቶች ዙሪያ። እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ፣ በግድ በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ ወይም እንግዲህ፣ ኢትዮጵያን የሚያውቅ ሰው እናት መሆን ሚስት መሆን በጣም ከባድ ነው በሀገራችን። ያንን ሁሉ የገበሬ ሚስትን ህይወት የሚያውቅ ሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አቅ ነበር ና ያንን ነገር ሳይ አሁንም ብዙ ማውራት አልፈልግም፣ ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም። የተባበሩት መንግስታት ድርጅት በያዝነወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ህዝብ 50.06 በመቶ የሚሆኑት ሴቶች ናቸው። ይህ ከግማሽ ትንሽ ከፍ የሚል ቁጥር ነው። ይህን የህዝብ ክፍል በየትኛውም ማህበራዊ እንቅስቃሴ ዘርፍ ለማሳተፍ አውቆ ፈቃደኛ ያልሆነ የፖለቲካ ስርዓት በምን መመዘኛ ዴሞክራሲያዊ ሰብአዊና ልማታዊ ሊሆን ይችላል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ጋቢናን ነው እየሰማችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ዝግጅታችን ይቀጥላል። በደቡብ ወሎ ዞን የሚገኘው ደላንታ ወረዳ ኦፓል የተሰኘ የከበረ ድንጋይ ሀብት ታድሏል። ሆኖም ከቅርብ ጊዜያት ወዲህ ክብሩ ድንጋይ ለክብሩ የሰው ልጅ የግጭት መንስኤ የሆነ መጥተዋል ይልናል መስፍን አራጌ በቀጣይ ዘገባው የደላንታ ወረዳ ካሉት ሰላሳ አንድ ቀበሌዎች ሀያ ሰባቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት አስር ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። የዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ፣ ያለመረጋጋት ምክንያት የሆነ ነው። በቅርቡ እንኳ መንገድ ያዘጋ ተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ። ይህ ሀብት በአግባቡ ያልተያዘና በስርዓት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርአቱ ሲታይ በጠንካ ጠንካራ ሕግና ስርዓት ለመምራት የሚያስችል ሁኔታ ለመደርጋት በኩል ሰፊ ውስምነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ። እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል። የመጀመሪያው ከቀበሌ ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች፣ በተለይ የወገል ጤና ከተማ ወጣቶች እና የከተማ አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደ መስፈር አለብን። የፍትሐዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናግደንም። አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫና ይፈጥር ነበር። ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትልና ግልጽና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል። በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓር ማዕድን እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የማዕድን ሀብትን ተዘዋውሮ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ ይሄ አሰራር አለ። ስለዚህ የሁለት ተቋማት አሰራር ተቃጭ ቅላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲና ክልል ማዕድን ኤጀንሲ ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም። የፌዴራሉ ማዕድን እና ነዳጅ ሚኒስትር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ። ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ ሂደት የሚገለጥ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያ ግብጽ እንደ የአስፈላጊነቱ መንግስት አልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው፣ በሁለቱም በማዕድንም በፔትሮሌንም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል። ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት አስር ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳኔ ሞላ፣ የአካባቢው ማህበረሰብ ከማዕድን ሀብቱ በአስር ዓመት ጊዜ ውስጥ አራት ነጥብ አራት ፐርሰንት ብቻ ነው የተጠቀመው። ቀሪውን ዘጠና አምስት ነጥብ ስድስት ፐርሰንት ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ መሰረተ ልማትን ያላመጣ፣ ለመንግስትና ለህዝብ ግብር የማይከፈልበት ውስኖችን ሀብታዊ የሚያደርግ ነው ነው የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭ እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳውን ነባሩ አሰራር እንዲቀጥል ቀስቀስ አድርገዋል በማለትም ይወቅሳሉ። ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገወጥ ወጥ ይሰራ ማለቱ መንግስት እንኳን ይሄ በቺስ ሲዱ በቺስ ወጥቶና በትንሽ ኬታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ይሰራ ብዬ አይለግትም። የገበያ ማዕከል ወደ ወደ ደላንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር ህንዶቹ የመንገድ ችግር፣ የሆቴሎች ችግር፣ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡት ነው፣ በድሮ አሰራር ይቀጥል ብለህ ተነሳ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት። ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነት እና ኮሚኒኬሽን ዳይሬክተር አረጋግጠዋል። ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱን ለማስቀጠል እሳቤ አለ። አንዱ እዛ ደላንት አካባቢ ነው። ደቡብ ላይ የሚኖር ማዕከል አለ፣ ቤንሻንጉል አካባቢ አለ። እንደዚህ አሁን በቅድም ምን ጀምራቸው እንትኖች አሉ የግብይት ማዕከሎች ሕጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል ፍላቴዎችና ቅርጻቅርጽ የሚሰሩት ከአምስት መቶ በላይ የሚሆኑ የማጥራፍ ስራ ይሰራል በአገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውን በአብዛኛዎቹ ስራ ላይ የሉም አንደኛው ሁለተኛው ስፔሻላይዜሽን የለም ዝም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን ያለ ምስ ወደዚህም ልንገባ ነው ም በዚህ ወር እስከ ሰላሳ ባለው እነዚህ ከአምስት መቶ በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣት እና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ፣ በኦፓል ብቻ ከሆነ በኦፓል በሌላም በሶፍትዌር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ቀጣዩ ዝግጅታችን ጋቢና ሙዚቃ ነው። ያደሳ ሰአሊ ነው። የሙዚቃ ግጥም ይጽፋል። አሁን ደግሞ አንድ ሙዚቃ ሰርቷል። የጋቢና እንግዳ ነው። ሙዚቃውን ይጋብዘናል። እንግዲህ እዚህ ያው ብዙ ጊዜ እንደሚባለው አርቲስት ቀሙ በሀገራችን ውስጥም ሆነ በኮሚኒቲ ውስጥ ያሉ አንዳንድ ችግሮችን በመፍታት አንጻር ወይም ችግሮችን አጉልቶ በማሳየት በማፋቀር በማቀራረብ ላይ ትልቅ ሚና ስለሚጫወት፣ አሁን ሀገራችን ውስጥ ያሉ ሁኔታ ትንሽ እየረበሸኝ እና ሁላችንንም አካሄዱ ጥሩ እንዳልሆነ እየታየን ስለሆነ በዚህ አጋጣሚ እንደው ከፖለቲካው አንዳንድ ጊዜም ቀድቀዝ ብለን ሀገራችንና ወንድም እናቶቻችንን እንድንጠብቅ እንዲረዳ ብዬ ያርባል በዚህ በጀጋኛለ አንድ ሰው ጎሳውን በመውደዱ በማክበሩ ካልቸሩን በመከተሉ መጥፎ ሰው አይደለም። ነገር ግን በዛ የተነሳ ሌሎችን ሰዎች የሚጎዳና ሌሎችን ሰዎች የሚያፈናቅል ከሆነ ዘረኛ ሆነ ማለት ነው እና ትክክል አይደለም እና ከመጀመሪያው እኛ ስንጎተጉት የነበረው ይሄ ዘርና የዘረኝነት ነገር እንዳይምታታ የሚል ነው። አሁንም በሀገራችን ውስጥ የምናያቸው ብዙዎቹ ችግሮች የተፈጠሩት በዘርና ዘረኝነት ያለባቸው ሰዎች በሚያደርጉት ነገር ነው። ግን ዘሮች የተጠቁ እንዳይሆን እንዳይሄዱ፣ ሁላችንም ተቻችለን ተከባብረን ተፈቃቅረን መኖር እንደምንችል ዘፈኑ ላይ ለምሳሌ ቤቱ ሲበቃ ነበር ሁሉንም ሊያስተናግድ፣ አንፈን ግድያና ስር አቃተን አንድ ላይ ማደር የሚል ፓርታ ስላም

ማማ ምክራሽ ያደሳ ቦጃን ነው የሰማችሁት። እንግዲህ አድማጮች፣ የዛሬው ጋቢና ቪ ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ሀብታሙ ሰይም ነበርን። ደናም ሹልን። ፕሮግራማችን በቴክኒክ ሲያቀናብር የነበረው ደግሞ ሞክቤል ያቤሮ። በዚሁ ፍቅር ይስጠን በሚለው በያደሳ ዜማ እንሰናበታችኋለን።